The Voice of America. ሁለት መቶ አምሳ ሺህ ዜጎች የሚሆን የሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታውቋል። የሰብአዊ ድጋፉን የሚያስተባብሩት ቡድኖች መሰማራታቸውንም አመልክቷል። የሰብአዊ ድጋፍ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስትን መመሪያዎችና የሀገሪቱን ሕግ አክብረው እንዲሳተፉ አሳስበዋል። በትግራይ ወደሚገኘው ሽመልባ የስደተኞች ካምፕ እያመሩ እንደነበር የገለጹት የተባበሩት መንግስታት ሰራተኞች ተኩስ ያጋጠማቸውም ሁለት ኬላዎችን ጥሰው ሶስተኛውን ሊደግሙ ሲሉ ነው ብለዋል አምባሳደር ሬዷል በፖሊስ ቁጥጥር ስር የሚገኙት የሕወሓት ስራ አስፈጻሚ ኮሚቴ አባል እና የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂም እንደዚሁም በቀድሞ የትግራይ ክልል ምክትል ፕሬዚደንት አምባሳደር አዲስ አለም ባሌማ ላይ ምርመራ እየተካሄደ መሆኑንም ቃል አቀባዩ አመልክተዋል። በሽሽት ላይ አሉ ካሏቸው የህወሀት አመራሮች አብዛኞቹም በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ብለዋል አምባሳደር ሬድዋን። የኢትዮጵያ መንግስት ዛሬ ለውጭ ሀገር ጋዜጠኞች የሰጠውን መግለጫ የተከታተለው እስክንድር ፍሬው ዝርዝሩን ልኮልናል። ዛሬ በኢትዮጵያ መንግስት የተሰጠው መግለጫ ወደ ትግራይ ክልል መላክ የተጀመረውን የሰብአዊ ድጋፍ ጨምሮ ሌሎች ወቅታዊ ጉዳዮች የተነሱበት ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዳሉት መንግስት ወደ ትግራይ ክልል የሰብአዊ እርዳታ ማድረስ ጀምሯል። በአሁኑ ሰዓት ለ250 ሰዎች የሚበቃ የምግብና ምግብ ነክ ያልሆኑ አቅርቦቶች ሰዎችን መላክ ችለናል። አብዛኛው የድጋፍ አቅርቦትም ዋና ዋና የክልሉ አካባቢዎች ደርሷል። የድጋፍ አቅርቦቱ ለሚያስፈልጋቸው መድረሱን የሚያስተባብሩ ከአደጋ ስጋት ቅነሳና ዝግጁነት ኮሚቴ አባላት የተውጣጡ ወደ ስምንት የሚጠጉ አስተባባሪ ቡድኖችን ማሰማርተናል። እንደዚህ አይነቱ አሰራር ለኛ የመጀመሪያችን አይደለም። የጌዲኦና ጉጂን እንደዚሁም ከዚያ በኋላ የተከሰቱ ግጭቶችን በተመለከተ ስንሰራ የካበተ ልምድ አዳብረናል ነው ያሉት። ሰብአዊ ድጋፍ በማድረሱ ሂደት ከዓለም አቀፍ አጋሮች ጋር ተባብረው እየሰሩ መሆኑንና ጥረቱም እንደሚቀጥል አቶ ምትኩ አብራርተዋል። ይህም ሆኖ ግን ሰብአዊ ድጋፍ የማቅረቡ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን ተናግረዋል። ይህንኑ ሀሳብ ያጠናከሩት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ዓለም አቀፍ ተቋማት እንዲረዱ ታሳስበዋል። ከዚህ አንጻር ደግሞ የተባበሩት መንግስታት የእርዳታ ሰራተኞች ሰሞኑን አጋጠማቸው የተባለውን ሁኔታ በምሳሌነት ጠቅሰዋል። ሮይተርስ የዜና ወኪል እንደዘገበው ኤርትራውያን ስደተኞች ወደሚገኙበት የሽመልባ የስደተኞች ካምፕ የተንቀሳቀሰ የተባበሩት መንግስታት የቅኝት ቡድን እንዲቆም ተደርገዋል፣ ተተኩሰውበታል። አምባሳደር ሬድዋን እንዳሉት ሁኔታው የተከሰተው የቡድኑ አባላት ከመንግስት እውቅናና ፈቃድ ውጭ ሲንቀሳቀሱ ነው። ዩን ስታፍ ስ ን አዎ የተወሰኑ የተባበሩት መንግስታት ባልደረቦች ተይዘዋል፣ ሌሎችም ተተኩሶባቸዋል። ያለምን ሆነ ይች ሀገር ባለቤት የሌላት ባዶ ቦታ አይደለችም። መንግስት አላት። መንግስቱ በሰሜን ኢትዮጵያ ብቻ ችግር አጋጥሞታል። እናም ወደ አንዳንድ አካባቢዎች መንቀሳቀስ እንደማይችሉ ተነግሯቸው ነበር ነገር ግን ራሳቸውን ወደ ተለየ ልምምድ ከተቱ በፍጥነት በመንዳትም ሁለት የፍተሻ ኬላዎችን ጣሱ መሄድ ወደ ሌለባቸውና እንዳይሄዱ ወደ ተነገራቸው ቦታዎች ለመሄድ እናም ሁለት ኬላዎችን ከጣሱ በኋላ ብቻቸውን ቀሩ ሶስተኛውን ኬላ ሊጥሱ ሲሉ ደግሞ ተተኮሰባቸው ተያዙ አሁን ግን ተለቀዋል ነው ያሉት እናም ሌሎችም ከዚህ ትምህርት ሊወስዱ እንደሚገባ አምባሳደር ሬድዋን አሳስበዋል ይህቺ ኢትዮጵያ መሆኗ ግልጽ መሆን አለበት። የሺ ዓመታት የመንግሥትነት ታሪክ ያላት አገር እና ማንም የማይገባውን ማግኘት ወይም እንደፈለገ መሆን አይችልም። ማንም ሰው እንዳሄድ ከተነገረው ያንን ማክበር አለበት። የመንግስትን ማስጠንቀቂያ ችላ ብሎ በሌሎች ላይ ማሳበብ አይቻልም። ከየትኛውም አቅጣጫ የመጣ ምንም አይነት የኋላ ታሪክ ያለው ሰራተኛ የመንግስትን ትዕዛዝ ማክበር አለበት። መንግስት የሆነ አካባቢ የጸጥታ ስጋት አለ ብሎ ካመነ ሰዎች እዚያ ጋ ነው ማቆም ያለባቸው። ያ ለተባበሩት መንግስታትም ይሰራል። የተፈራረምነው ስምምነት የተባበሩት መንግስታት እና እኛ በጋራ እንሰራለን፣ እኛ እንደ መንግስት የሰብአዊ ድጋፍ እንቅስቃሴውን እንመራለን በሚል እምነት ላይ የተመሰረተ ነው እና እኛ እናስተባብራለን እንመራለን ነገር ግን ድጋፍና አጋር እንፈልጋለን ነው ያሉት። በፖሊስ ቁጥጥር ስር የሚገኙትን የህወሓት የስራ አስፈጻሚ ኮሚቴ አባልና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂምን በተመለከተ የተጠየቁት አምባሳደር ሬዳዋን ምርመራ እየተካሄደባቸው እንደሆነ ገልጸዋል። እሳቸውና ቀደም ብለው በቁጥጥር ስር የዋሉት የቀድሞ የትግራይ ክልል ምክትል ፕሬዚዳንት አምባሳደር አዲስ አለም ቤሌማ በፖሊስ ምርመራ እየተካሄደባቸው እንደሆነ ነው አምባሳደር ሬዳዋን ያብራሩት። ጥቅምት 24 ቀን በመከላከያ ሰራዊት ሰሜን እዝ ላይ ስለተፈጸመው ጥቃትና ሌሎች ተያያዥ ጉዳዮች የሚያውቁትን ጨምሮ በተለያዩ ጉዳዮች ላይ ምርመራ እየተካሄደ መሆኑን የጠቆሙት፣ ከተቀሩት የህወሓት አመራሮች አብዛኛዎቹም በጥቂት ቀናት ወይም ሳምንታት ውስጥ ይያዛሉ ሲሉ ነው አምባሳደር ሬድዋን የተናገሩት። ያሉበት ቦታ ተለይቷል፣ አሰሳውም ቀጥሏል ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።